The Voice of America. ባለፈው ሳምንት ተይዘው እስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር አባላት አቶ ደጀኔ ጣፋ በኮቪድ-19 ሕክምና ላይ እንደሚገኙ ተገልጿል። የኦሮሚያ ሚዲያ ኔትወርክ ኦኤምኤን አራት ጋዜጠኞችና አንድ የኬንያ ዜግነት ያለው ጋዜጠኛ መታሰራቸውን ጠበቃቸው ተናግረዋል። ሰዎቹ የተያዙት ብሔርን በብሔር ላይ በማነሳሳትና ሁከት በመቀስቀስ ተጠርጥረው መሆኑን የፌዴራል ጠቅላይ አቃቤ ህግ የተቀናጀ ወንጀል ምርመራ ና ድንበር ተሻጋሪ ወንጀሎች ኃላፊ አቶ ፈቃዱ ጸጋ ገልጸዋል ፀሀይ ዳምጦ ተጨማ የአርቲስት አጫሉ ሁንዴሳ እንግድያ ተከትሎ በተፈጠረው ሁከትና ብጥብጥ በሺዎች የሚቆጠሩ ሰዎች መታሰራቸውን መንግስት በየጊዜው ሲያሳውቅ ቆይቷል በዚህ ጉዳይ ጋር ተያይዞ የኦሮሚያ ሚዲያ ኔትወርክ ኦኤምን አራት ጋዜጠኞች መለሰ ድርብሳ፣ መሐመድ ሲራጅ፣ ናስር አደም እና ሌሎች የአርቲስቱን አስክሬን በማንገላታት እና በተፈጠረው ብጥብጥ ውስጥ ተሳትፎ አላቸው በማለት ተጠርጥረው መታሰራቸውን ነው የህግ አማካሪያቸው ዶክተር ተኩም አዳባ ለአሜሪካ ድምጽ የተናገሩት። መለሰ ድርብሳ ከነ ኮሊን የሚባል ሂውማን ራይቶዎች ዘጋቢ እንደነበረ እና ጀዋር ቤት ዝና ዘገባ ሄዶ እንደተያዘ ጀዋር አሳዳጊ አባት አቶ ሀሰን ጅማ የሚባሉና ምን አሽከርካሪ የነበሩ አቶ ጭምሳ የሚባሉ እና አንድም ሌላ ሰው በአንድ መዝገብ ላይ የቀረቡት ከዛ በኋላ የተጠረጠሩት እነሱም እንደ አቶ ጀዋር፣ እንደ አቶ በቀለ በአራት ጉዳዮች ናቸው ማለት ነው። ሬሳ በማጓር በኢንተርቪው በማጋጀት የሚለው አንድ ተመሳሳይ ይዘቱ የቀረበባቸው የተያዙት፣ እንግዲህ አጫሉ ሬሳ ወደ አምቦ በሚሸኝበት ጊዜ አይደለም። እዛ ላይ ምስል አልተሳተፉም፣ እዛ ላይ አልነበሩም። ነገር ግን አብዛኛቻቸው በተለይ አቶ አሰንጅማ እና ኮሊን የሚባለው ጀዋር ቤት ተገኝቶን የተያዙት መለሰ ድርብሳና የኦኤምን አሽከርካሪ ጭምሳ የሚባለው ደግሞ ወደ ኦኤምን መስሪያ ቤት ሄደው በር ከፈቱ ተብሎ ከፍተው ከዛ በኋላ ነው የተወሰድ ነው የሚለውን ነበር ያሰሙት። ጋዜጠኛ ጉዮ ዋሬው ደግሞ በመንግስት ጸጥታ ኃይል ተይዞ እስር ቤት እንደገባ የተናገሩት የህግ አማካሪው ጠረጠረበትን ወንጀል ተናግረዋል። አቶ ጉዮ ዋሬው ማሪ ፖሊስ በምን ተጠረጠረ በሚለው አጣሉ እንዴሳን ቃለ መጠይቅ ሲያደርግ የተናገራቸውን ጥሩ ጥሩ ነገሮች በማስቀረት እና ብሔር ብሔርና ከብሔር የሚያጋጩ ኢንተርቪዎቹን በማቅረብ ብሔር ከብሔር እንዲጋጭ አድርጓል በሚል ነው የተጠረጠረበት ብሎ ፖሊስ ያቀረበው ማለት ነው። ጋዜጠኛ ጉዮ ዋሪዮ ከመኖሪያ ቤቱ በኦሮሚያ ፖሊስ እንደተያዘ የሚናገሩት ባለቤቱ ወይዘሮ ጫልቶ ገዛኸኝ ለባለቤታቸው ልብስም ሆነ ምግብ ማቀበል እንዳልቻሉ በፖሊስ ተከልክለናል ስሉ ይናገራሉ። ማቀበል አይቻልም። በፍጹም ግ የተከለከለ ነው። ከዚህ በፊት ምግብ ምናምን ተፈቅዶለት ነበር። አንዴ ፍርድ ቤት ቀርበው ነበረ ግን ምግብ ሊቀርብለት ሊገዛ እንዲያየው ቤቢት እንደተፈቀደለት ነግሮ ነበረ። ግን እዛ ያሉ ፖሊሶች እኛ አለቆቻችን አልተፈቀደልንም ይቻለን ተብሎ ያው ከዛው ነው የሚጠቀሙት፣ እዛው የታሰሩበት ቦታ ድርጅቱ የሚያቀርብላቸው። የጋዜጠኛ መለሰ ድሪፕሳ ባለቤት ወይዘሮ ታደለች መገርሳ እንደገለጹት መለሰ የኦኤምን ቢሮ አካባቢ እያለ ነው በመንግስት ጸጥታ ኃይሎች ተይዞ ወደ እስር ቤት የተወሰደው። ጋዜጠኛ መሐመድ ሲራጅና ናስር አደም እስካሁን የት እንደታሰሩም ሆነ በምን አይነት ሁኔታ ውስጥ እንዳሉ የታወቀ ነገር እንደሌለ ከቤተሰባቸው መካከል ገልጿል። ጋዜጠኞቹ በተለያዩ ጉዳዮች ተጠርጥረው መታሰራቸው ከቤተሰብ የተነሳው ቅሬታ መካከል ምግብ፣ ልብስና መሰረታዊ ነገሮችን ማቀበል አለመቻሉና መጠየቅ መከልከላቸውና ተያያዥ ጉዳዮች ላይ የፌዴራል ጠቅላይ አቃቢ ጠይቀናል። አቶ ፍቃዱ ጸጋ በፌዴራል ጠቅላይ አቃቢ የተቀናጀና ድንበር ተሻጋሪ ወንጀል ዳይሬክተር ናቸው። የጋዜጠኞቹ መታሰር አስመልክቶ ተከታዩን መልስ ሰጥቶናል ሚን የአርቲስታ አካሉን ሞት ተከትሎ ወይም እንደ ተቋም ድርስ የሆነ የአመጣጠሪት ሲያደርግ የነበረ መሆኑን በተለይ አሁኑ ላይ ትልሽ ተቀምጧል በለው ብሎ መግባት የለም የሚሉ በጣም ፊት የሆኑ አንዳንዶቹ በስልክ ግለሰቦች ሊሆን ይችላል እንደ ፋሲቤት ሰው ማስቆም ሲኖርበት የተላልፈዋል የነዚህ የእነዚህ ጋዜጠኞች ድርሻ ምንድን ነው የሚል ነው። ከዚህ በፊትም በምርጫ ቅስቀሳ በሚመስል ሁኔታ በተሰራበት ጊዜ ሊሆን ይችላል የጥራቻ ንግግሮች ግልጽ የሆኑ አንዱ ማህበረሰብ ከአንዱ ጋር የሚያጣሉ ነገሮች ሲተላለፉበት የነበረ ተቋም ነው። ያንን ደግሞ ሲያደርጉ የሆነ ቦታ ተንጠልጥሎ የሚቀር ነገር አይደለም። እሱን የማጥራት ስራ እየሰራን ነው ማለት ነው። ጠበቃ ማግኘት አለበት። ቼክ እናደርጋለን፣ ካላገኘ ከዛ ውጭ ግን እንደሚታወቀው የኮቪድ ስርጭት ምክንያት የአስቸኳይ ጊዜ አዋጅ ላይ ያለ ነው። የቤተሰብ ጥየቃ ሪስትሪክሽን አለው ለማንኛውም ለሁሉ በተያያዘ ዜና የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር የሆኑት አቶ ደጀኔ ጣፋ ከሁለት ሳምንት በፊት በኦሮሚያ ፖሊስ ከቤታቸው ተወስዶ በቅርብ ቀን ለአዲስ አበባ ፖሊስ ተላልፎ መሰጠታቸውን የገለጸችው ልጃቸው ወይዘሪት ሲምቦ ደጀኔ አባቷ በኮቪድ አስራ ዘጠኝ ተይዘው ሆስፒታል እንደገቡ ተነግሮናል ስትል ገልጻለች። ማረሚያ ቤት እንቀይርልሃለን አሉኝና ሌላ ቦታ ይወስዱኝ ነው አለ። ከዛ እሺ የት ነው የሚወስዱ፣ ንገረን አልነው። እሱንም እያሯሯጡ ስነ ይዘው ሲሄዱት አርፎ እንኳን ሊያናግረን አልቻለም። ከዛ ፖሊሷን የትኛው ማረሚያ ቤት ነው የምትቀይሩለት ስንላት ቆይ ትንሽ ቆዩን እንነግራቸዋለን አለ። የካ ኮተቤ ሆስፒታል ነው የሚሄደው ኮሮና ፖዘቲቭ ተይዟል፣ አለችን። ልክ እሱ ሲወጣ አምቡላንስ ውስጥ ነው የገባው። ለሱም አዲስ ነው የሆነበት። ዶክተር ቶኩማ አባ የአቶ ደጀኔ ጣፋ የህግ አማካሪ ናቸው። ከደንበኛቸው ጋር መገናኘት እንዳልቻሉና ጤንነታቸው በምን ደረጃ ላይ እንዳለ ለማወቅ ተቸግሬ ያለሁ ሲሉ ተናግረዋል። አቶ ደጀኔ ጣፋ በኮሮና ግማሹ ፖዘቲቭ ነው ይላል፣ ግማሹ ተጠርጥሮ ነው ይላል ነገር ነበረ። አሁን እንደሰማነው ደግሞ እሳቸው ወደ የካ ወደሚገኘው ሆስፒታል ተወስደዋል። ሰኞ ዕለት ተመርምሮ ነጋቲቭ ተብሎ ማክሰኞ ደግሞ ተወስዶ እዛው ገቡ የሚል ነው ቤተሰቦቻቸው የሚነግሩ። ነገር ግን ይህንን ከመንግሥት አካል ለማጣራት ጥረት ብናደርግም አልተሳካልንም። እስካሁን ባለው በአቶ ደጀኔ ጣፋ ጉዳይ ላይ አቶ ፍቃዱ ጸጋ የሚከተለውን ምላሽ ሰጥቶናል። ህክምና ላይ ያለ ሰው እንዴት ነው የሚገናኘው የሚለው አንድ ነገር ነው የሚሆነው ሁለተኛ እሳቸው ህክምና ላይ ብቻ ሳይሆን ተጠርጣሪ ናቸው ጥበቃ ማድረግ አለብን ማለት በዚህ ሁኔታ አሁን ፍርድ ቤት አሁን ጠበቃ የሚያገኘው መቼስ ፍርድ ቤት ላይ የሚመላለስ ሰው መብቱ እንዴት ነው የሚከበርለት የሚለው ለማማከር ጠበቃ በጤና ተቋም ውስጥ ያለን ሰው የሚያማክረው ነገር አይኖረውም መቼስ ግልጽ ነው የሚሆነው ብዬ ነው ማስበው ሁለተኛ እሳቸው እንደምታውቁት ተጠርጥሮ ሲገቡ ስልካቸው አብሮ አይገባም በኮቪድ የታመመ ሰው ደግሞ በአካል ግንኙነት የሚያደርግበት ሁኔታ የለም እንደ ሌላው ኮቪድ ፖዚቲቭ የሆነ ሰው ኮሚኒኬሽን መማተሪያ ረቻቸውን ይዞ ሊገቡ አይችሉም። በቃ ግልጽ ስለሆነ ማለት ነው። ለአሜሪካ ድምጽ ሀይ ዳምጦ ነኝ ከአዲስ አበባም